ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በዛሬው የጋቢና ጉዞ በኢትዮጵያ ዋና ዋና የማህበረሰብ የመገናኛ ብዙሀን ከተዘጉ አምስት ቀን አስቆጥረዋል። ፌስቡክ፣ ዋትሳፕ፣ ቫይበር፣ ኢፎን ምናምን እየጠቅም ነበር። አሁን ከሶስት ቀን ከአራት ቀን ወዲህ ሁሉም አይሰራም፣ ይዞራል ይዞራል፣ ቶሎ እንትን አይልም፣ አይገባም። ለምን? የመንግስቱን ቃል አቀባይ አቶ ጌታቸው ረዳን አነጋግረናል። ተማሪዎቹ ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘጋንበት ሁኔታ ነበር። ሁኔታውን በቅርበት የሚከታተሉ ደግሞ እንዲህ ብለዋል። ያለፈው ጊዜ ፈተናው ስለመሰረቁ ምክንያት የሆነው ፌስቡክ፣ አይ እነዚህ ላይ ለአሰራር ነው በዚህ ሳምንት የሁለተኛ ደረጃ መልቀቂያ ፈተናዎች እየተሰጡ ነው። እንዴት ነው ጠይቀናል። ፈተናው ያው እንደ መቼም እንደ ትምህርት ቤት እንደሚሄድ ተማሪ ሳይሆን እኛ እንደ ወንጀል ሰርቶ ወደ ፖሊስ ጣቢያ፣ ወደ ፍርድ ቤት እንደሚሄድ ሰው ነው እየሄድን ያለ ነው። ፈተናው ጥሩ ነበረ። በጣም ጥሩ ሰርቻ። አሪፍ ነው። ጥሩ ነው ግን ብዙ አልተዘጋጀንበትም። በነገው እለት የሚመረቀውን የአዋሳ የኢንዱስትሪ ፓርክ አስመልክቶ ሚኒስትር ዴኤታ ታደሰ ኃይልንም ጠይቀናል። የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሺፍት ወደ ሰላሳ ሺህ ወጣት ኢትዮጵያውያን ኢትዮጵያውያን ይቀጥራል። ወጣቶች በዚች የሞላች ጋቢና ታክሲ ታዲያ ኢትዮጵያዊቷ የባህል ሙዚቃ ንግሥት ማሪቱ ለገሰንም አሳምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ባለፈው ሳምንት ዳላስ ቴክሳስ ውስጥ በደፈጣ ጥቃት ለተገደሉት አምስት ፖሊሶች ዛሬ በሚደረግላቸው የጸሎት ፕሮግራም ላይ ንግግር ያደርጋሉ። ፕሬዝዳንቱ ስልጣን ከያዙ ጀምሮ የጅምላ ግድያዎችን ተከትለው በማህበረሰባዊ ስብሰባዎች ላይ ንግግር ሲያደርጉ የዛሬው አስራ አንደኛቸው ይሆናል። ሚስተር ኦባማ በዚህ ወቅት መድረስ የሚፈልጉት ዳላስ ውስጥ በሀዘን ላይ የሚገኙትን ብቻ ሳይሆን መላ ሀገሪቱን ይሆናል ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ጆሹዋ ኤርነስት ትላንት አስረድተዋል። ባለፈው ሐሙስ ጥቃት ከተገደሉት አምስት ፖሊሶች በተጨማሪ ሌሎች ዘጠኝ መኮንኖች፣ ሁለት ሲቪሎች ቆስለዋል። ፕሬዚዳንት ኦባማ በነገው ዕለት ደግሞ በዋይት ሀውስ ቤተ መንግስት ከህግ ባለስልጣናት፣ ከተቃዋሚ የፖለቲካ መሪዎች፣ ከምሁራን፣ ከሰብአዊ መብት ተከራካሪዎች ጋር ተገናኝተው በፖሊሶችና በሲቪሎች መካከል ለተፈጠሩ ልዩነቶች መፍትሄ ለማግኘት ይመክራሉ ሲሉ ቃል አቀባይ ጆሹዋ ኤርነስት አክለው ተናግረዋል። ተናግረዋል። የደቡብ ሱዳን ተቀናቃኝ መሪዎች በሰላሙ ስምምነትና በአንድነት መንግስቱ ላይ ስጋት የደቀነውን ውጊያ እንዲያቆሙ ለኃይሎቻቸው ጥሪ አስተላልፈዋል። ምክትል ፕሬዝዳንቱና የቀድሞ የሽምቅ ተዋጊ መሪ ሪክ ማቻር ትላንት በሀገሪቱ ሬዲዮ ጣቢያ ቀርበው ከሰዓታት በፊት በፕሬዝዳንት ሳልቫኪር የታ ወጀውን የተኩስ አቁም እንዲያከብሩ ኃይሎቻቸውን ጠይቀዋል። ማቻር በዚሁ ጥሪያቸው ሁላችሁም በውጊያ ራሳችሁን በመከላከል ላይ የምትገኙ ኃይሎች የተኩስ አቁም ጥሪውን አክብራችሁ በያላችሁበት ቆዩ ብለዋል። የተባበሩት መንግስታት ድርጅት አስታራቂ በፍርድ ቤት ዛሬ በሰጠው አብይ ብይን ቤጂንግ ስፋት ባለው የደቡብ ቻይና ባህር ታሪካዊ ይዞታ የላትም ሲል የይገባኛል ጥያቄዋን ውድቅ አድርጓል። የሄጉ ቋሚ አስታራቂ ፍርድ ቤት ይህን ብይን ዛሬ የሰጠው ፊሊፒንስ እንደ አውሮፓውያን አቆጣጠር በ2013 ዓ ም ቤጂንግ የዓለሙን ድርጅት የባህር አጠቃቀም ሕግ በምታካሄድባቸው ተንኳሽ እርምጃዎች እየጣሰች ነው ስትል ያቀረበችው ክስ በሰጠው ምላሽ ነው። የተከበራችሁ አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። በኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ጋር በተያያዘ መንግሥት ማኅበራዊ የመገናኛ ድረገጾችን ከዘጋ ዛሬ አምስተኛ ቀኑን መቆጠሩን ተጠቃሚዎች እየተናገሩ ነው። መንግሥት ይህንን ያደረገው የአስራ ሁለተኛ ክፍል ተማሪዎች ፈተናቸውን በተረጋጋ ሁኔታ እንዲፈተኑ ለማስቻል መሆኑን ገልጾ ፈተናው ሲያልቅ እንደሚከፍት አስታውቋል። ተጠቃሚዎችና አስተያየት ሰጪዎች መንግሥት ሰበብ አስባብ እየፈለገ ኢንተርኔት መዝጋቱ ማኅበረሰቡን የማፈኛ አንዱ መንገድ ነው ይላሉ። ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘገባ አጠናቅራለች። የማህበራዊ ሚዲያ አገልግሎት እንዳይሰራ ከታገደ በኋላ ተጠቃሚዎች ምን አስተያየት እንዳላቸው ለመጠየቅ የመጀመሪያውን የስልክ ጥሪ ያደረግኩት ወደ ጋምቤላ ነበር። የጋምቤላ ከተማ ነዋሪው አቶ እቹሉ ኡመድ የኢንተርኔት አገልግሎት በሚገባ እንደሌለው በመግለጽ ሁኔታው ለእርሱ አዲስ እንዳልሆነ ተናግሯል። ትናንት ወዲያ እንደዚሁ ሲከፍተው ማታ ትንሽ ልቀቅ አረገ። ግን ውስጡ ገብተህ ለመጠቀም ብዙ እንትን ሰቶች ይባል ይዞራል ይዞራል ይዞራል ቶሎ እንትን አይለም አይገባም። ረዘም ላለ አመታት ኢንተርኔት ተጠቃሚ እንደሆነ የገለጸው የነቀምት ከተማ ነዋሪ ተማሪ ኤብሳ መሐመድ የኢንተርኔት መቋረጡ ከብዙ ነገር እንዳቆራረጠው ገልጾልናል። በቃ ምንም አይሰራም። አሁን ስልክ ብቻ ናት ስራ በቃ ሌላ ፌስቡክ፣ ዋትሳፕ፣ ቫይበር፣ ኢፎን ምናምን እየጠቅም ነበር አሁን ከሶስት አራት ቀን ወዲህ ሁሉም አይስራ ነው። ተማሪ አብርሃም አለባቸው ባለፈው ሳምንት ተመራቂ ተማሪ እንደነበር ገልጾ ማህበራዊ ሚዲያ የተዘጋው ተማሪዎች እስከሚፈተኑ ድረስ በመሆኑ ምንም ቅሬታ እንደሌለው ይገልጻል። ነገር ግን የማህበራዊ ሚዲያ ብቻ ሳይሆን የኢንተርኔት አገልግሎት አነስተኛ መሆኑ ቀድሞውኑ ተማሪውን መች ጠቅሞት ያውቃል ሲል ይጠይቃል። እንዴ እንኳን በዚህ አይደለም የግራጁዌሽን እንደ ታይም ላይ ቅዳሜ ላይ ኔትወርኩን አጥፍተውት ባለስልጣኖች ስላሉ ብቻ ኔትወርክ ጠፍቶ እንዴት ወላጅ ከልጁ ጋር ለመገናኘት ያለው ስቃይ ስቃይ አልነበረም። ይህ የተለም- አሁን አሁን ለምዶታል ታውቂያለሽ። የኢትዮጵያ ሕዝብ እንደዚህ አይነት በኔትወርክ ምናም ጉዳይ ኢቨን ደብረ ዘይለ የሆነች ስብሰባ ስትኖር የሚጠፋበት ሚንስ አለ መደዋወሉ እንኳን እንትኑ እንተዩ። ይሄ ኢንተርኔት ኔትወርኩን ብቻ አደለም እኮ መደዋወሉ ሁሉ ሲጠፋ ምን አይነት ስቃይ እንዳለ ብቻ ተለም አሁን ለምዶታል። ሁሉ የሆነ ነገር ሲኖር የሆነች ስብሰባ ስትኖር ማጥፋት፣ የሆነች እንትን ስትኖር ጠለጥዬ ነገር ነች እሷ ስትኖር ማጥፋት ማጥፋት ብቻ አለ አደለ የጭ የሚልበት የምትይበት ታይም አይደለም። ው የታወቀ ነው። አሁን ዋጣ አርጎ ይዞታል። የሆርን አፌርስ ድረገጽ አዘጋጅ የሆነው ዳንኤል ብርሃኔ የፌስቡክ መዘጋት በምንም አግባብ ተገቢ ያልሆነ መብትን የሚጻረር እንደሆነ ይናገራል። ዝም ብለን አሁን እንደዚህ በሰብአዊነት እናስበው ከተባለ ተማሪዎች በሰላም እንዲፈተኑ ሁለት መቶ ሺ ላም ተማሪዎች ቀርቶ አምስት ሺ ተማሪዎችን በሰላም እንዲፈተኑ የሆነ መስዋዕትነት እንክፈል ቢባል ማንም አይቃወምም። ይሄ ይህን መቃወም አይቻልም በመሰረቱ ጥያቄው ግን እዚህ ጋር ያለው እሱ አይደለም። አንደኛ ነገር ለ ያለፈው ጊዜ ፈተናው ስለ ለመጥፋ ፈተናው ስለመሰረቁ ምክንያት የሆኑ ፌስቡክ አይደለም፣ ንዝላል አሰራር ነው። ያን ንዝላል አሰራር ኃላፊነት ወስደው ያሉ ለማስተካከል ሞክረናል ብለዋል። ግን ለዛ ኃላፊነት የተወሰደ ሰው በግልጽ ያየ ነው ማንም ተጠያቂ ሲሆን ባላየንበት ሁኔታ ልክ ፌስቡክ ወይም ደግሞ ፌስቡክ ተጠቃሚዎች የሰረቅ ነው ይመስል ቅጣቱና ኃላፊነቱን ወደዚህ ማዞር ዝም ብሎ ማለቴ እንደ ብልጠት እንደ ጮሌነት ነው አንደኛ የምቆጥረው ነው። አሁን በፈተና ምክንያት የተዘጋ አገልግሎት ነገ በተለያየ ምክንያት ላለመዘጋቱ ምንም ዋስትና የለም። ይህ በቀላሉ የሚታለፍ አይሆንም። ህገ መንግስቱንም የጣሰ ነው የሚሆነው። ከህግ ባለሙያዎችና ከሌሎች ሰዎች ጋር በመመካከር ጉዳዩ ወደ ፍርድ ቤት ሊሄድ ይገባዋል የሚል ሀሳብ እንዳለው ዳንኤል ይናገራል። የማንኛውም ነገር ትክክለኛነት የሚለካው በአሰራሩ ነው፣ በአካሄዱ ነው። ስለዚህ ይህን የትኛው አካል ነው የወሰነው? ስልጣኑ ተጠቅሞ ደግሞ ምክንያቱም መንግስት የሚባል አካል የለም። መንግስት ብዙ ተቋማት አሉ፣ ፓርላማ አለ፣ ፍርድ ቤት አለ፣ ሚኒስቴር መስሪያ ቤቶች አሉ። ስለዚህ የትኛው ተቋም የትኛውን የስራ ስልጣኑ ጠቅሶ ነው ይህንን የወሰነው የሚለው በግልጽ መቀመጥ አለበት። ግልጽነቱ አስፈላጊ ነው። አካሄዱም ደግሞ ለመገምገም የሚረዳ ነገር ነው። እነዚህ በጣም አስፈላጊ የሚሆኑ ስለምንድን ነው አሁን ፌስቡክ ጥንጦት ነው። ለህዝብ ጥቅም አስፈላጊ ሆኖ ሲገኝ በቃ በጥቅል እንዘጋዋለን። እንደዚህ አይነት ስራ ነው የሚያቋቁመው ይሄ ድርጅት። ይሄ ደግሞ በጣም አደገኛ ነገር ነው። ማንም አቢዙ ላይ አደረገው ይችላል ዛሬ እኮ አበበ የከበደ እኮ ስላለ መንግስት ስለሆነ አይደለም። እኔም ነገር መንግስት በሆና አሁን መንግስት ያሉ ሰዎች መንግስት ባይሆኑ እንዲ ጥቅል እንትን እየሰጠሁኝ መዝጋት የሚችል ከሆነ አደገኛ ነገር ነው የሚሆነው። ስለዚህ ለአፍሪካ ህብረት ስብሰባ መዝጋት ይችላሉ። ለሚቀጥለው የኢህአዴግ ጉባኤ ሊዘጋው ይችላሉ። ለአንድ ሶስት አራት ቀን ብሎ ለአገልገጥ ነው እንባላለን እኔ ደግሞ ከዛም ምናምን እንደዚህ መጨረሻ የለውም። ከማህበራዊ ሚዲያ አንዱ የሆነውን ፌስቡክ እንደሚገለገልበት ከሚታወቀው አንዱ ጋዜጠኛ ኤልያስ ገብሩ ነው። ጋዜጠኛ ኤልያስ ይህ እርምጃ ህብረተሰቡን የበለጠ ለማፈን የተደረገ አሰራር እንደሆነ ይናገራል። አሁን በተለይ በዘንድሮ አመት እንኳን ብዙ የተበታተኑ ነገሮች ነው የኦሮሚያውን ኬዝ እንኳን ካየሽ እስከ ዛሬ መንግስት የሆነ ነገር አስቦ ብዙ ጊዜ ሲቀለብስ አትመለከቱም? ያ በኦሮሚያው ኬት ላይ እንኳን ማስተር ፕላን እስከ መሰረዝ ህዝብን ሳናዋይ ጥፋተኛ ይቅርታ እንኳን እስከ መጠየቅ የደረሰበት ሁኔታ ነው ያለው እና ብዙ ነገሮች ከእጁ ፓወር እየወጣ ቀስ በቀስ ሲሆን እየተገዘገዘ መሆኑና ፓወሩም እየተዳከመ መሆኑ ነው የሚያሳየው። ማለት ኢህአዲግ ከባህሪው ለዚህ ለስልጣኑ እንዲያመቸው ብሎ ብዙ ነገሮችን ያስናል። ከዚህ በፊትም እኮ እነዚህ ወይኩ ጃም ይደረጉ ነበር። ነይሳትም በተለይ በፊት በዘጠና ሰባት አካባቢ ይሄ በጣም ጃም ይደረግ ነበር እና ያንንም ማድረጋችን ተገቢ ነው ሲሉ ነበር። እና ይሄ ለደህንነት ያሰጋናሉ ለሚያስቡት ነገር ሚሊን አውጥተው ያን ነገር ማድረግ ይሄ የመንግስትን አቅም አድ የሚያሳየው ምክንያቱም ያብር ምንድን ነው የኢትዮጵያ ሕዝብ እስከ ልዩ ልዩ ድረስ ሊከፍለው የሚችለው በእዳ በብዙ እዳ ውስጥ ያለንበት ሁኔታ ነው እንጂ የመንግስትን ፓወር ሳይሆን የሚያሳየው የመንግስትን መዳከምና አስቦ አቅዶ አለመስራትና ብዙ ይዣቸዋለሁ ብሎ የሚያስበው ኃይል ከእጁ ቀስ በቀስ ብዙ አቅሞቹ እየተዳከሙ መሄዱን ነው እኔ በግሌ የምገነዘበው እንጂ የእሱን ፓወር ያሳያል ብዬ አላስብም። የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ የተወሰደው እርምጃ ትክክለኛና ተገቢ ነው ይላሉ። ሽምብር ነበር የሚፈጠረው ተማሪዎች ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ከወላጆችም ከህብረተሰቡም ተደጋጋሚ ጥያቄ ስለቀረበ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘጋንበት ሁኔታ የነበረው። ሌሎቹ ኦልሬዲ በሪ አገልግሎት ስ ተጀምረዋል። ፈተናው ሲያልቅ ከነገ ጀምሮ ነገ ከነገ ወዲያ ጀምሩ በፈተናው እንዳለቀ እንመልሰዋለን። አሰራሩ ህግን ያልተከተለ እና አፈና መሆኑን በመግለጽ የሚከራከሩ እንዳሉ የተጠየቁት አቶ ጌታቸው አንደኛ ህገ መንግስት የ መረጃ ነጻነት ሲል በመረጃ ነጻነት ላይ ገደብ መጣል እንደሚቻልም ያስቀምጣል። በነገራችን ላይ ለማንኛውም እንደዚህ አይነት ነገር ውስጥ ጉዳዩ የህገ መንግስት ያልሆነ ነገር ህገ መንግስታዊ ቅርጽ ለማስያዝ መሞከር ስለሚሆን በዚህ ጉዳይ ላይ ብዙ መልስ አልሰጥም። አስተያየት ሰጪዎቹ በኢትዮጵያ አሁን ያለው ሁኔታ ማህበራዊ ሚዲያ የሌለበት፣ የኢንተርኔት አገልግሎት በበቂ ሁኔታ የማይሰጥበት ጥቁር ሳምንት ነው ሲሉ ይገልጹታል። በኢትዮጵያ ሁለተኛ ደረጃ መልቀቂያ ፈተናዎችን አስመልክቶ ከአዲስ አበባ፣ ጅማ፣ ሻሸመኔና ምዕራብ ሐረርጌ በእነዚህ አካባቢዎች የሚገኙ የዘንድሮ የ12ኛ ክፍል መልቀቂያ ተፈታኞችን መስታወት አድርጋው አነጋግራለች። ፈተናው እንዴት ነው? አሪፍ ነው፣ ጥሩ ነው ግን ብዙም አልተዘጋጀንበትም። ብዙም ተዘናግተን ነበር። ያ እየተሰረዘው እንትን በጣም አእምሮችን አእምሮችንን ሌላ ቦታ ስዶት ነበር። ለፈተና ብቁ አልነበርንም። ፈተናው እንዴት ነበር? አስራ ሁለተኛ ክፍል ተፈታኝ ነበር ክዘንድሮ አይደለም፣ ተፈታኝ ነበር። ፈተናው ጥሩ ነበረ። በጣም ተዘጋጅተ ነበር። እንደ ፌስቡክ እንደ ቫይበር ሁሉ ያለው ተዘግቶ ነበር። እና ረድቷችኋል? የማህበራዊ መገናኛ ብዙ መዘጋቱ ማለት የውሸት የተሳሳተ የወጡ ነበሩ፣ ያው ሌሎችም የወጡ ነበረ፣ እንደዚህ የውሸት ማለት ነው። እና ተማሪው እነሱ እንትን ይዙ ነበረ። በጣም ጠቅሞታል ተማሪው መዘጋቱ ማለት እንደኔ እንደኔ እንደ አጠቃላይ ሳዩ ማለት ነው። አመሰግናለሁ። መልካም ውጤት። ቴንክ ዩ ዘንድሮ ፈተና የበፊቱን ፈተናውን ደግሞ ወጥቷል ተብሎ በኢሳት ቲቪ ተለቆ ነበረ ያን የተለቀቀ ፈተናው ደግሞ ያን አስራ ስምንት ኮድ ነበረ ደግሞ ያን የውሸት ነው ለኦሮሞ ሌላ ነገር እንደሊያደርጉት እንደሚፈልጉት ይታወቃል ለዛ ነው ለጉዳት ወይም ለዛ አስቦ እንደዛ ያወጡት እንጂ በሌላ ኮድ ነው ተፈተነ እኛ። ፈተናው በደህና ነው አለፈው። ደግሞ የሆነ የመንግስት ወታደሮች እዛ ነበሩ። ሰውም ልጆቹን ይጠብቃሉ፣ ፈተናዋም ደግሞ ይጠብቃሉ። ግቢ ውስጥ ናቸው። በቃ እነሱ የመንግስት ወታደሮች ለፈተናው ተዘጋጅተ ነበር። ይሄ በረብሻው ጊዜ ማለት ነው። ልጆችም እየተፈለገ ነው። በቃ ይሄ ወሩን በሙሉ በሰላም እየኖረን አይደለም። ቤት ቤት በየቤት በየቤት እየለዋወጠን ነው የምናጠና ደግሞ when you sou አርጉቶቹ ሚገለጽ ለመካኒ ይጩ የማህበራዊ ድረገጽ እንደ ፌስቡክ፣ ቫይበር እንደዚህ የመሳሰሉት በሙሉ ተዘግተው ነበር። አዋ አሁንም ራሱ ማታ አንድ ሳምንት ይሆናለ። ኔትወርክ አንደባ ባ የለም በግድ ነው የምናገባው። ያን ቦሚን ቦሜኒ ላይ የተለቀቀ የሆነ ኔትወርክ ባተርኒት የሚባል አፕሊኬሽን ማለት ነው። በዛ አሁን ዳውንሎድ አርግተን ያኛውን እንደ ኔትወርክ ቦታ አርግተን ነው የምንጠቀ የምንጠቀመውን እንጂ ወይነ ዋትሳፕ፣ ወይነ ቫይበር በዛ ነው የምንጠቀመው እንጂ የመንግስት ኔትወርክ የለም። ፈተናው ያው እንደ መቼም እንደ ትምህርት ቤት እንደሚሄድ ተማሪ ሳይሆን እኛ እንደ ወንጀል ሰርቶ ወደ ፖሊስ ጣቢያ ወደ ፍርድ ቤት እንደሚሄድ ሰው ነው እየሄድን ያለ ነው። በጣም ለፈተና ተዘጋጅተን እንኳን ለመሄድ በጣም ፍራቻ ውስጥ ነን። ለምን? እኛ አሁን እዛ ደርሰን ወይ የሆነ ነገር ይፈጽሙብናል ብለን ነው የምንፈራው። እዛ የምናየው እርሳስና ላጲስ ሳይሆን ቦምብና ጠመንጃ ነው እያየን ያለ ነው። ስለዚህ በጣም የሚያስፈራ በጣም የሚያሰጋ ድርጊት ነው እየተደረገ ያለው። ፖሊስ ባር ላይ ይቆማል፣ ተፈታኙ ከፊት ለፊት ይቆማል። ተማሪም እንደፈለገ ትንፋሽ እንኳን አውጥቶ እንትን ማለት አይችልም። ትንፋሽ እንኳን ያጥረናል። ተዘጋጅተናል። የተለያየ ፕሮፓጋንዳ ቢከፈትም ያው እንደ በፊቱ ይሆናል ብለን ፈርተን ነበር። ያው ወጥተዋል ሲባል ሰምተን፣ ግን ሆኖም አልተገኘም። ትክክለኛ መሆኑ ትክክል ያለመሆኑ ተረጋግጠውልንም ነበር። ስለዚህ እኛም ተዘጋጅተንበታል። ተዘጋጅተንበት ነበር ፈተናውን ጥሩ ሰርቻለሁ። ኦልሬዲ የተፈተኑ ናቸው አሁን ያሉት። እንዴት ነበር ሁኔታው? አጋጣሚ ሆኖ ያለሁበት ምንድ ነው የመፈተኛ ሴንተር ስላነኛ ተማሪዎች በርቀት ሌላ አካባቢ ነው የተፈተኑት። ኖርማል እየተፈተኑ ያለሁ። የት አካባቢ ነው ያለሁ? አሁን ወደ ቀበና አካባቢ ነኝ። አሁን በፈተና ላይ ነው የሚገኙት ተማሪዎቹ። አሁን አስራ አንድ ከምናምን ነው። ስንት ሰዓት ግን ዛሬ ፊዚክስ መሰለኝ ተሳት ያላቸው ይጨርሳ ጨርሱ እርግጠኛ ያለውም ግን ከዚህ በላይ የሚቆየ መስለኝ ይጨርሳሉ። ፈተናው መውጣት ጋር በተያያዘ የፈተናው ጊዜም ተራዝሞ ነበር ና አሁን በዚህ ጊዜ ውስጥ ተማሪዎቹ ዝግጅት አድርገዋል ብለህ ታስባለህ እንደ መምህር ነው። አዲስ አበባ ዝግጅት አድርገዋል እና በመሰናከሉ ተማሪ ዲሳፖንት የሚሆኑት በአንድ ተማሪ ስታዩ ማለት ነው። እዚህ ስላሉት የሌላ ኢንተርኔክሽን ችግር ስላልገጠማቸው የተለየ ስሜት ነበራቸው እና መፈጠሩ የሚፈልጉት ነበር። እና አጋጣሚም አሁንም አንዳንድ ያላጠኑ ምናምን ልጆች መራዘሙን እንደ አድቫንቴጅ ያዩት አሉት፣ ግን አብዛኛው ግን መፈጠር የሚፈልግ ነበረ። የማህበራዊ መገናኛ ብዙኃን እንደ ፌስቡክ፣ ቫይበር የመሳሰሉት ተዘግተው ነበር። መንግሥት ፈተናው ላይ እንድታተኩሩ በማሰብ ነው ብሏል ለተማሪዎቹ። እዚህ ላይ ስምን አስተያየት አለ? በተለይ ይሄ ቻንሱ የሌላቸው የገጠር ልጆች ምናምኖች አሉና፣ አብዛኛው ዲስተርትድ የሆነ ኢንፎርሜሽን ስለሚደርሳቸው በእኔ ስሜት ብሎክ መደረጉ ፈተናው ሲጨርሱ የተሻለ ነገር ይመስለኛል። ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝ ምከጄ ከ250 ሚሊዮን ዶላርስ የአሜሪካ ዶላር በላይ የወጣበት እንደሆነ የተገለጸው የሐዋሳ ኢንዱስትሪ ፓርክ በነገ ዕለት ይመረቃል። በአጠቃላይ እስከ 60 ሺህ የሚጠጉ ስራዎችን እንደሚፈጥር ተገልጿል። አጋሮቹም የዩናይትድ ስቴትስ ኩባንያዎች መሆናቸውን ነው የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ማምሻውን የገለጹልን። እሺ፣ የሐዋሳ ኢንዱስትሪ ፓርክ ነገ የሚመረቀው እንደሌላው ፓርክ ሳይሆን ልዩ ፓርክ ነው። ኤኮ ፓርክ ተብሎ ይጠራል። ኤኮ ፓርክ የተባለው ያው ኢንቫይሮንመንት ፍሬንድሊ እና ሂማን ሴፍቲ የተደራጀ እንደሆነ ነው። አጠቃላይ የሀገራችን የኢንቫይሮንመንት ፖሊሲ ጋር የሚጣጣብ እና በዚሁ መሰረት የሚፈስ ፍሳሽ ወደ ውጭ የሚሄድ ነገር የለም። የሚጠቀመው ውሃ እንደገና ተመልሶ ሪሳይክልድ የሚሆን እንዴት እንደሚሆን እስኪ እሱን ያብራሩልን። ምክንያቱም ኢንዱስትሪ ለሀገር ምጣኔ ሀብትም ባለ ሀብቶችንም ለመሳብ እንደዚሁም ለውጭ ምንዛሬም ጠቃሚ የሆነውን ያህል የአካባቢ ብክለት ያስከትላል። በአግባቡ ካልተሰራ ቆሻሻና ፍሳሹ አዋሳ አካባቢ ሀይቅ አለ፣ በዛ አካባቢ የሚኖሩ ማህበረሰቦች አሉ። የእነሱን ኑሮ እንዳይጎዳ እንዴት ነው የተሰራው? ትክክል ነው። እርግጥ ዋናው እንዲያውም ሁሉ አሳሳቢ ያደረገው ከሀይቁ አጠገብ ስለሆነ ሀይቁ ከብከላ ለማዳን ይሄ አዲስ የሆነ ቴክኖሎጂ ለመጠቀም ችለናል። ይኸውም እንግዲህ ፍሳሹ አንድ ቦታ ይጠራቀምና በሆነ የኤሌክትሮሊሲስ አማካኝነትና የኦስሞሲስ ስራዎችን ባካተተ ውሃ ውሃውን ከኬሚካል ነጻ የሚያደርግና ኬሚካሉንና ሶሊድ ዌስቱን በመለያየት ንጹህን ውሃ ኃይል በመልቀቅ ሙቀት በመልቀቅ ንጹህን ውሃ በኢቫፖሬሽን መጥቶ ቫኪም ተፈጥሮ ለብቻው የሚያጠራቅምና የተጠራቀመው ንጹህ ውሃ ተመልሶ እንደገና ወደ ስራ እንዲመለስ በማድረግ ብክለት ሳይፈጽም እየተዘጋጀ ነው። እንግዲህ የውሃ ማጣሪያ አገልግሎት አለው ማለት ነው። እስቲ ምን ያህል ስራዎች ይፈጥራል? በአካባቢው የሚኖሩ ሰዎችን ምን አይነት የስራ እድልስ ነው የሚፈጥረው? በዚህ ደግሞ ተስበው የሚመጡ የውጭ ሀገር ኩባንያዎች ካሉ የሀገር ውስጥም እንደዚሁ በምን ዘርፍ ነው የሚሰማሩት? በዚህ በኢንዱስትሪው እንግዲህ አሁን ሀዋሳ ፓርክ ያው ስፔሻላይዝ ያደረገ ፓርክ ነው። በአጠቃላይ ከዘጠና አምስት ፐርሰንት በላይ የሆነው ቦታው ለጨርቃ ጨርቅና ለስፌት ዴዲኬትድ የሆነ ነው። አምስት ፐርሰንት የምታክል እዛ አካባቢ የባንቡ ሀብት ስላለ ከሱ ጋር በተያያዘ እሱም ለኤክስፖርት ባይዘ ወይ የሚመረተው ምርት መቶ በመቶ ለኤክስፖርት የሚሄደው ነው። ለውጭ ገበያ የሚውል ነው። ለውጭ ገበያ የሚውል ነው እና ከዚህ ጋር ተያይዞ እንግዲህ ይሄ ጠቅላላ ወጪው ወደ ሁለት መቶ አምሳ ሚሊዮን ዶላር ነው የወጣበት እና የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሽፍት ወደ ሰላሳ ሺህ ወጣት ኢትዮጵያውያን ኢትዮጵያውያን ይቀጥራል። ወጣቶች እና ይህም ደግሞ የሚገኘው ከዚህ ከአካባቢው ካሉት የሰው ኃይል ተቀጥረው ሰልጥነው የሚገቡ ነው የሚሆኑት። ስለዚህ ሐዋሳና አካባቢዋ እና ደግሞ የተወሰነ ሬድየስ በዚህ በደቡብ ህዝብ ክልል ያሉ ተጠቃሚዎች ይሆናሉ። በዋናነት አጋሮቻችሁ እነማን ናቸው አቶ ታደሰ? በተለይ አብረዋችሁ የሚሰሩ በርካታ የውጭ ኩባንያዎች እንደሚመጡ ገምታችሁ ነው ይህን ያህል ገንዘብ ያወጣችሁትና፣ እየመጡ ነው ወይ? የትኞቹ ናቸው? ከየት ሀገር ናቸው? እንግዲህ አጋሮቻችን ወይም እዚህ አስራት ሲያደርግ ናቸው። በአብዛኛው የውጭ ባለሀብቶች ናቸው። ይህም ልናደርግ የቻል ነው ትልቁ ሚስጥር የዚህ የኢንዱስትሪ ፓርክ ግንባታ ኢንዱስትሪ ፓርክ ገንብቶ ባለሀብት መጥራት ሳይሆን ገና በግንባታ ሂደት እያለ አጋሮች መምረጥ ነው። ይህን ለመምረጥ በተለይ ፒቪኤች የሚባለው የአሜሪካ ጌዢ የሁለተኛ ደረጃ የሚሰለፍ ትልቁ ጌዢ ማለት ነው። የጨርቃጨርቅ ገዝቶ የሚያከፋፍለው ድርጅት ከኛ ጋር በአጋርነት ይሰራል። የፒቪኤች የተባለው ትልቁ ግዙፍ የአሜሪካ የጨርቃ ጨርቅ ገዥና አከፋፋይ ነው። አምራችም አይደለም። እኛ ሀገር ግን ለመጀመሪያ ጊዜ አምራችም እየሆነ ነው፣ ገዥም ነው። ስለዚህ በዚህ መልክ ኤዥያ ውስጥ የሚያውቃቸው ትላልቅ ባለሀብቶች፣ ታዋቂ የሆኑ ከዚህ በፊት የንግድ ትስስር እና አምራቾችን መርጦ እሱ እያስገባ ያለሁ ይህንን ትልቅ የዩናይትድ ስቴትስ ኩባንያ እንግዲህ በኤዥያ ወይም በኢሲያ ገበያዎች በስፋት የሚሰራ ነው። ወደ ኢትዮጵያ እንዲመጣ ይሄ ኩባንያ ያደረገው ምንድን ነው? ለምንድን ነው? አሁን እንደ ቻይና አሁን ጨርቃጨርቅ ኢንዱስትሪ የሰራተኛ ዋጋ እየጨመረ ሲሄድ አትራፊነቱን እየቀነሰ ነው የሚሄደው። ስለዚህ ሌላ አማራጭና ሀገር መያዝ አለባቸው እና አፍሪካ ኔክስት ዴስቲኔሽን የሚል አቅጣጫ አለ። አምባሰል ሙዚቃን ከተራራው በላይ ያገነነች ይሏታል። የአምባሰልን ቅኝት በድምጿ ስትጫወተው የተደመሙ የሙዚቃ ባለሙያዎች የወሎ ዩኒቨርሲቲ ደግሞ ይህን ችሎታዋን አይቶ የክብር ዶክትሬት ሰጥቷታል። ጽዮን ግርማ ተከታዩን ዘግባለች። ማሪቱ ለገሰ የምትታወቅበት ስሟ ነው። አድናቂዎቿ ግን የአምባሰል ንግስት፣ የባቲ ንግሥት እያሉ ይጠሯታል። የሙዚቃ ባለሙያዎች ደግሞ የሁለቱም ንግስት መባል ያንሳታል ሲሉ ያገኗታል። እርሷ ሁለቱንም ማንጎራጎር የጀመረችው ከልጅነቷ ነው። ችሎታዋም በተፈጥሮ የተገኘ ነው። የቀለምም ሆነ የሙዚቃ ትምህርት የላትም። አታነብም፣ አትጽፍም። ሰባት የሙዚቃ አልበሞችን ስትሰራ የተቀዳላትን ግጥም በማዳመጥ ነበር የምታጠናው እንዲህም ሆኖ ችሎታዋ አስገራሚ ነው ይሏታል የሙዚቃ ባለሙያዎች ሰርጸፍሬ ስብሀት የሙዚቃ ባለሙያ ነው በኢትዮጵያን አይዶል ዳኛነቱም ሁሉም ሰው ያስታውሰዋል አሁን ደግሞ በጃዝ ትምህርት ቤት የሙዚቃ መምህር ነው ማሪቱ ለገሰ የአምባሰልም ሆነ የባቲ ንግስት መባሉ ያንሳታል ባይ ነው እንደ እኔ እምነት ግን ሁሉንም ቅኝቶች ነው አሁን ለምሳሌ ይሄ መጨረሻ አልበሟን እንኳን ብናዳምጠው ሁሉም ቅኝቶች ባቲውም ትዝታውም አምባሰሉም እንደውም ትዝታ በማይነር ቅኝትም ጭምር ነው የተጫወተችው። ጆ የሆንም ጭምር በደንብ አድርጋ ነው የምትጫወተው እና ምን ይቀራል ከቅኝት ውስጥ? ስለዚህ እኔ እንደውም ማህደረ ቅኝት ብንላት ነው የሚሻለው የሚል ሀሳብ አለኝ። እስቲ በሙዚቃ ባለሙያው ሰር ጸፍሬ ስብሀት አስተያየት መሀል ማሪቱ ለገሰን ላምጣት። አንዳንዶቹ የአምባሰል ንግስት፣ አንዳንዶቹ የወሎ ንግስት ይሉሻል። አንቺ የማን ንግስት ነኝ? ንግስቱ እኮ ቀርቶ በእውነት እኔ አምባሰል ንግስት የተባለው አምባሰል ሁሉም ይዘፍነዋል። እኔ ብቻ አይደለሁም፣ ሁሉም ይዘፍነዋል። ግን እኔ ትንሽ የተለየሁባት ነገር አለች። በረዥሙ ስለምሰራው ነው እንጂ አምባሰል ማንም ይዘፍነዋል። ባቴም ማንም ይዘፍነዋል። ግን በመጀመሪያ አምስቱን ቅኝቶች የተጫወኩ እኔ እኔ ስለዚህ አንቺ የትኛው ነው በደንብ የሚገልጸኝ ትያለች። ምንም ይመቸኛል። ግን ለአንዱ አምባሰል በጣም ህዝብ ስለሚወደው እኔም እወደዋለሁ። አምባሰል ህዝቡ ይወዳል። የእኔ ትንሽ አዘፋፈኔ ለየት ስለሚል ነው እንጂ ሁሉም ይዘፍነዋል። ግን አምባሰል እስቲ አንድ አምባሰል በይልን። አምባሰል ለነኛው ግሬ መጓዝ የለመደ አይን አይቅንት ይዞሩሉ ውጫሌ ወረደ። እኒሻም ባሰሎችን አበላል እያውቃሉ፣ እኒሻም ባሰሎችን አበላል እያውቃሉ። አዎ ተገብስ እንጀራ ላይ

የኔ በሽታይ ባቲን ባቲን ነው። አዎ አቤት አቤት አቤት አቤት ባለፈው ሳምንት የወሎ ዩኒቨርሲቲ ለማሪቱ ለገሰ የክብር ዶክትሬት ሽልማት ሰጥቷታል። ይህን ሽልማት መሰረት በማድረግም እዚህ ዋሽንግተን ዲሲ በኢቢኤስ ቴሌቪዥን ጣቢያ የሪዮት የቴሌቪዥን ፕሮግራም አዘጋጁ ቴድሮስ ጸጋይና ዘመድ ወዳጆቿ በጋራ የእንኳን ደስ ያለች ዝግጅት አዘጋጅተውላት ነበር። ማሪቱ በሽልማቱም በዝግጅቱም በጣም ተደስታለች። ህዝቡ በጣም በሰፊው ነው ያሰቡልኝ። ወደፊት ቤት የምቋቋምበትን ሀገር ገብቼ የምደራጅበትን ምናምን የምልበትን አስበውልኛል። እና ነይ ነው የሚሉት ነይ ነው የሚሉት ህዝብ። የተጠራ ደግሞ ህዳሉ ስምን መላክ ያወጣዋል ነው የሚባል። ማሪ በጣም ነው መወዳት። አስተያየቶቻችሁን እንግዲህ በፌስቡክ ላይ፣ በትዊተር እንደዚሁ ሀሽታግ ጋቢና ቪን በመጠቀም አድርሱ። እንግዲህ ስናስተናግዳቸው ያምሽ ነው። እኔ መስታወት አራጋው ና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ለነገው ጉዞ እንገናኝ።